ኅዳር 29 2009 ዓ.ም የሚከበረውን 11ኛው የኢትዮጵያ የብሔር ብሔረሰቦችና ሕዝቦች ቀን በመባል የሚጠራው በዓል ለማስተናገድ ሀረሪ ሽርጉድ እያለች ነው። በሀረሪ ክልል ዋና ከተማ ሀረር መንገዶችን ማስፋፋት፣ አዳራሾችን መገንባት፣ ከየክልሉ የሚመጡትን ከ500 በላይ ሰዎችን ለማስተናገድና ለሌሎች መሰረተ ልማቶች በግምት ወደ ሁለት ቢሊዮን ብር በላይ መመደቡን በሀረሪ ፕሬዚዳንት ጽፈት ቤት የአይቲ አማካሪ አቶ አብዱልሰላም አብዱሽ ለዶችቤሌ ተናግረዋል። በሀገሪቱ ያሉ ብሔር ብሔረሰቦችና ህዝቦች ራስን በራስ ማስተዳደርን ጨምሮ የተለያዩ መብቶቻቸው በማይከበርበት በኢትዮጵያ በዓሉ ትርጉም የለውም የሚሉ ወገኖች አሉ። እነዚህ ወገኖች ለዚህ በምሳሌነት የሚያነሱት በኦሮሚያና በአማራ ክልሎች እንዲሁም በኮንሶ በተነሱ ጥያቄዎች ሰበብ ደረሱ የሚሏቸውን የሰብአዊ መብት ጥሰቶችን ነው። አቶ አብዱ ሰላም ግን ከዚህ የተለየ አስተያየት ነው ያላቸው። እንግዲህ ይሄ የራስ አስተዳደርን መስረቱ በህብረተሰቡ ጥንካሬ የሚለካ ነው። እንግዲህ ይሄ ለውጡ ወይንም የብሔር ብሔረሰቦች መብት አካባቢ ከተጀመረ ጀምሮ ሂደቱ እየሄደ ነው ያለው እና አልተከበረም፣ መሬት አልወረደ የሚለው እኔ ከባህሉ ግድግት አንጻር አይታየኝም። ምክንያቱም እያንዳንዱ ብሔር የራስን እድል በራስ መወሰን እና የራስን ማስተዳደር ሪያላይዝ የሚሆነው በየክልሉ እና የየክልሎቹ መስተዳደሮች ይህንም ወደ ህዝቡ ከማውረድ አንጻር ምን ያህል ሰሩ የሚለውንም አብሮ ማያት ያስፈልግ። አንዳንዱ ቦታ ላይ ጠንከር ያለ ሪያላይዜሽን አለ፣ አንዳንዱ ቦታ ደግሞ ደከም ይላል። የደብረ ማርቆስ ነዋሪ የሆኑት አቶ ጎይቶም ነጋሽም የአቶ አብዱል ሰላም ምን አስተያየት ይጋራሉ። ኢትዮጵያ ውስጥ አሁን የብሔር ብሔረሰቦች መብት አልተከበረም ማለት አይቻልም። እንግዲህ ኃይለ ሥላሴ ጊዜም በደርግ ጊዜም የነበሩ ነገሮች አሉ። አሁን ግን ኢትዮጵያ ውስጥ ያሉት የብሔር ብሔረሰቦች ራስ በራሳቸውን የሚያስተዳድሩት እንግዲህ፣ ምን ይባላል የሆነ ጣልቃ የሚገቡብን ነገር አለ ምናምን ይላል። የማይታይ እጅ ሊኖር ይችላል። የአማራ ክልል ተቃውሞ መነሻ የማንነት ጥያቄ ባለመከበሩ ነው ይላሉ ስማቸው እንዳይጠቀስ የጠየቁን ሌላ የባህር ዳር ነዋሪ። እኚህ አስተያየት ሰጪ በዓሉን ከማክበር በፊት ሰዎች መብት እንዲከበር መደረግ አለበት ይላሉ። የብሔር ብሔረሰቦች መብት ጋር ተያይዞ የሚለው ህገ መንግስት ላይ ምንድን ነው አንድ ብሔር የፈለገውን እስከ መገንጠል ድረስ የሚላል አንቀጽ ሰላሳ ዘጠኝ ላይ ነገር ግን የማንነት ጥያቄን እየሸፋፍ ነው። የብሔር ብሔረሰቡን መብት አክብር ያለው ማለት ሌላ ራሱን የቻለ ጥያቄ የሚያስነሳ ነው። ያ ማለት መሬት ላይ ያለው ነገር እና እነሱ የሚያወሩት ነገር ወይም ህገ መንግስቱ ላይ ያለው ነገር ምንም የማይታረቅና የማይገናኝ ነው ነው የሚል በኢትዮጵያ የህዝብ ተወካዮች ምክር ቤት በኦሮሚያ ክልል የቡሌ ሆራ ተወካይ አቶ አበራ ቡኖ በህገ መንግስቱ መሰረት የኢትዮጵያ ብሔር ብሔረሰቦችና ህዝቦች ኦሮሚያን ጨምሮ ራሳቸውን በራሳቸው እያስተዳደሩ ነው ብለዋል። ራሱን በራሱ አላስተዳደር የሚ ብሎ ዝም ብሎ የሚቃዡት እና የውሸት ቃላት ነው። መሬት ላይ ያለው ግን ኦሮሞን ኦሮሞ ነው የሚያስተዳድረው። ኦሮሚያ በኦሮሞዎች የሚተዳደረው በራሱ ቋንቋ እየተጠቀመበት ነው ዛሬ። እንደዛው ደግሞ የአባከዳን ስርአት የካልቸሩ ሁሉም ነገር ስታይ ካልቸራችንን በደንብ ኤክሰርሳይዝ እያደረግና እያሳደግ ነው። አለ ነው ሌላ ብሔር ብሔረሰብን በዚህ አይነት ደረጃ ነው። አለ እና በአጠቃላይ ከዚህ ግርግርና ሁከት ጋር ተያይዞ ከዚህ ጋር የሚገናኝ አይደለም። ለማገናኘት የሚሞክሩት አለ ግን የሚገናኝም አይደለም። ይሄ ችግር ምንድን ነው? የመልካም አስተዳደር ችግር እንደሆነ ነው መንግስትም የገመገመው። የመልካም አስተዳደር ችግር በህዝቡ ፍላጎትና በእጤት ልክ ስላልተፈታ ነው ይሄ ችግር መጣ። ምክንያቱም ዲማንድች ሶሳይቲ ነው የተፈጠረ ኢትዮጵያ ውስጥ። ሆኖም አንድ የምዕራብ ሀረርጌ ዞን የበደሳ ከተማ ነዋሪ ግን ከአቶ አበራ አስተያየት ጋር አይስማሙ የግለሰብም ሆነ የቡድን መብት ተከብሯል የሚባለው መሬት ላይ ሳይሆን በወረቀት ላይ ብቻ ነው ያለው ይላሉ። እንደ ምክንያትም የሚጠቅሱት እነሱ የሚሉትና በእውነት ተደግፎ መሬት ላይ ያለው የሰማይና መሬት ርቀት ያህል ነው። ምክንያቱም የኦሮሚያ ክልል ራሱን በራሱ እያስተዳድረ ነው የምንል ከሆነ እንዴት ራሱን እያስተዳድረ ነው ብሎ መጠየቅ አለብን። ኦሮሚያ ራሱን በራሱ ቢያስተዳድር ኑሮ ኮማንድ ፖስትና ብዙ ችግሮችን እየፈጠሩ ያሉ ወታደሮች ለምን አስፈለጉ ታዲያ? በኦሮሚያና በአማራ ክልል የተከሰተውን ተቃውሞ ተከትሎ ኮማንድ ፖስት መቋቋሙ ይታወሳል። ኮማንድ ፖስቱም የተደነገገውን የአስቸኳይ ጊዜ አዋጅ መታወጁን ተከትሎ ከ11 ሺህ በላይ ሰዎችን ማሰሩን መንግስት አስታውቋል።